ሰላም ጤና ስጥልን። እንደምናመሻችሁ አድማጮች፣ የረቡዕ ሐምሌ 8 2007 ዓም መሰናዶቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጂታይና ሄኖክ ሰማ ግዜርነን። በምሽቱ ዝግጅት ከኢራን ጋር በትናንትና ዕለት የተደረሰውን የኒውክሌር ስምምነት የምጣኔ ሀብትና የፖለቲካ አንድምታዎች የሚገመግሙልን ባለሙያ ጋብዘናል። እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያል ነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ይህን ሁኔታ ከአሁኑ ብንገታው ይሻላል የሚሉ ኃይሎች አሉ። በሌላ በኩል የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን በዚያ አካባቢ ያላት ተሰሚነት ይጨምራል የሚል ትልቅ ስጋት አለ። ትንታኔውን የሚሰጡን ዶክተር ሹመት ሲሻኝ በቨርጂኒያው ክሪስቶፈር ኒውፖርት ዩኒቨርስቲ የታሪክ መምህር ናቸው። በሌላ በኩል አሁን በዚህ ሰዓት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከኢራን ጋር የተፈረመው ውል ይሁንታና ድጋፍ ሊያገኝ እንደሚገባው ጋዜጣዊ መግለጫ እየሰጡ ነው በዋይት ሀውስ። የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ በአንድ ዓመት ጊዜ ውስጥ ከ12 ሚሊዮን በላይ ለሚሆኑ ሕፃናት የምግብ እርዳታ እንደሰጠና በሚሊዮኖች ለሚቆጠሩ አርሶ አደሮች ገቢያቸውን እንዲያሳድጉ የተለያዩ ድጋፎች ማድረጉን ገልጿል። በ2013 ዓ ም ብቻ አቻ ምና ብቻ ማለት ነው። ከ12 ሚሊዮን በላይ ለሚሆኑ ሕፃናት አመጋገባቸውን አሻሽለናል። ያ ደግሞ የሕፃናትን መቀጨጭና ባልተመጣጠን ምግብ የሚጎዱትን ቁጥር መቀነስ ማለት ነው። የአሜሪካ የዓለም አቀፍ የልማት ተራድኦ ተጠባባቂ አስተዳዳሪ አምባሳደር አልፎንሶ ሌንሃርት ናቸው። በአፍሪካ በእስያና በላቲን አሜሪካ 19 ሀገሮች ውስጥ ስለተገኘው ውጤት ከተናገሩት የወሰድነው ነው። የኢትዮጵያ መንግስት ኮምፒውተሬ ላይ ስለላ ማልዌር ልኮብኝ ሲሰልለኝ ቆይተዋል ሲሉ ኪዳኔ ተብለው የተጠሩ አሜሪካዊ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የወረዳ ፍርድ ቤት ክስ መስርተው ጉዳዩ ትናንት ዳኛ ፊት ቀርቧል። በሁለተኛው አጋማሽ ዝግጅታችን ደግሞ ዴሞክራሲ በተግባርና አሜሪካና ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ሌሎችም ያስተዳደሩ ባለስልጣናት የኢራንን የኒውክሊየር መርሃ ግብር ለመግታት የተደረሰው ታሪካዊ ውል ይሁንታ እና ድጋፍ ሊሰጠው እንደሚገባ እያስረዱ ናቸው። ሪፑብሊካኖች ውሉን አጥብቀው እየተቹ እንደሆኑ ይታወቃል። ፕሬዚደንት ባራክ ኦባማ በዚህ ሰዓት በዋይት ሀውስ በሰጡት እየሰጡ ባለው ጋዜጣዊ ጉባኤ ውሉ ድጋፍ ሊያገኝ እንደሚገባው አጥብቀው እየተሟገቱ ሲሆን ምክትል ፕሬዚደንታቸው ጆ ባይደን ደግሞ ከቴህራን ጋር ስለተደረሰው ውል ለተወካዮች ምክር ቤት የአናሳን ዲሞክራቶች ሰዎችን ለአናሳ ዲሞክራቶች በዝግ ስብሰባ ገለጻ ማድረጋቸው ታውቋል። ምክትል ፕሬዚደንቱ ኢራን የፈረመችውን ውል ጥሳ ኒውክሌር ጦር መሳሪያ ስትሰራ ብትገኝ ወታደራዊ የወታደራዊ እርምጃ አማራጭ አይኖርም የሚል በውሉ ውስጥ ፈጽሞ የለም ማለታቸውን አንድ የምክር ቤት አባል ጠቅሰዋል። የውሉ ሰነድ ለኮንግረሱ በይፋ ከቀረበለት በኋላ ምክር ቤቱ ለመቀበል ወይም ላለመቀበል የሁለት ወር ጊዜ ይኖረዋል። ኮንግረስ ውድቅ የሚያደርገው ሕግ ቢደነግግ በመሻር ስልጣኔ እጥለዋለሁ ሲሉ ፕሬዝደንቱ አስጠንቅቀዋል። ያ ሁኔታ ከተፈጠረ የፕሬዝደንቱን እርምጃ ለመቀልበስ ሁለቱም ምክር ቤቶች የሁለት ሶስተኛ አብላጫ ድምፅ ማግኘት ይኖርባቸዋል። በሩዋንዳ ፕሬዝዳንት ፖል ካጋሜ ለሶስተኛ ጊዜ መወዳደር እንዲያስችላቸው በሚፈቅደው የህገ መንግስት ማሻሻያ ላይ ምክር ቤቱ ትናንት ድምፅ መስጠቱ እንዳሳዘናቸው የሩዋንዳ አነስተኛው ግን የዋናው ተቃዋሚ ዴሞክራሲያዊ ግሪን ፓርቲ ፕሬዝዳንት ተናገሩ። ምክር ቤቱ ግን እርምጃውን የወሰድኩት የፕሬዚዳንቱን የስልጣን ዘመን በሁለት የሚገድበው ህገ መንግስት አንቀጽ አንድ መቶ አንድ ሶስት ነጥብ ሰባት ሚሊዮን ሩዋንዳውያን እንዲሻሻል በመጠየቃቸው ነው ብለዋል። ጅምስ በቲ ያጠናቀረውን ዜና ሰለሞን ክፍላ ያቀርበዋል። የዲሞክራሲያዊ ግሪን ፓርቲ ፕሬዚደንቱ ፍራንክ አቢንዛ የሚሉት ደግሞ ሌላ ነው። ሕገ መንግሥቱን እንዲያሻሽል የጠየቅነው ጠቅላይ ፍርድ ቤቱን ነው። ፍርድ ቤቱም ጉዳዩን ለማየት ቀጠሮ የሰጠው ለሐምሌ 21 ቀን 2007 ዓ.ም ነው ነው የሚሉት ከአንድ ሳምንት በፊት ደግሞ ፓርቲው ጠበቃ ማግኘት እንደተቸገረ ሲያስታውቅ፣ ምክንያቱንም አብዛኞቹ ጉዳዩን እንዲይዝለት የጠየቃቸው ጠበቆች ወይም ማስፈራሪያ እንደደረሳቸው አሊያም ፍላጎት አሳዩ የተባሉ 3 ሚሊዮን 700 ሺህ ሩዋንዳውያንን መቃወም እንደማይፈልጉ ገልጸዋል ብለዋል። ጠቅላይ ፍርድ ቤቱ ውሳኔውን እስኪሰጥ ምክር ቤቱ መቆየት ነበረበት ሲሉ ሀቢኔዛ ያስረዳሉ። ዛሬ በጣም ነው ያዘነው፣ ምክንያቱም ምክር ቤቱ ይህን ወደ መሰለው ውይይት ተጣድፎ መግባት አልነበረበትም። ጠቅላይ ፍርድ ቤቱ ጉዳያችንን ለማየት ሐምሌ 21 ቀን ቀጠሮ መያዙን በሚገባ ያውቃሉ። ይሄ ደግሞ ከሁለት ሳምንታት በኋላ የሚሆን ነበር። እናም የጥድፊያው ምክንያት አልታየንም። አቢኔዛ ወደ ጠቅላይ ፍርድ ቤቱ ለአቤቱታ የሄዱበትን ምክንያት ሲያስረዱም አንደኛ ምክር ቤቱ ሕገ መንግሥት መቀየሩን እንዲያስቆም ሁለተኛም ፍርድ ቤቱ ስለ አንቀጽ መቶ አንድና መቶ ዘጠና ሦስት ጥልቅ ግንዛቤ ያገኝ ዘንድ ለመጠየቅ ነው ብለዋል። በእኛ በኩል ግን እነዚህ ሁለት አንቀጾች መቀየር የማይችሉ ናቸው ብለን ስለምናምን ፍርድ ቤቱ ያረጋግጥልን ዘንድም ለማስገንዘብ ነው ሲሉ አክለዋል። የፖል ካጋሜ ደጋፊዎች በበኩላቸው ፕሬዚደንቱ በሩዋንዳ ሕግና ስርዓትን በማስከበራቸውና የሀገሪቱን ምጣኔ ሀብት በማሳደጋቸው ምክንያት ለሌላ ሦስተኛ የስልጣን ዘመን ቢቆዩ አይበዛባቸውም ይላሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ በኬንያ የሚያደርጉትን ጉብኝት የሀገሪቱ መንግስት የሰብአዊ መብት ሬኮርዱን እንዲያሻሽል ግፊት ለማድረግ እንዲጠቀሙበት የሰብአዊ መብት ቡድኖች በጋራ ጥሪ አሰምተዋል። ሂዩማን ራይትስ ዋች 17 የመብት ድርጅቶችን በመወከል ባወጣው ደብዳቤ የኬንያ ፕሬዝደንት እሁሩ ኬንያታ ብሔራዊ ጸጥታን በመጠበቅና ሽብርተኝነትን በመዋጋት ስም የሀገራቸውን ህገ መንግስትና ዓለም አቀፍ የሰብአዊ መብት ከበሬታ ግዴታዎቿን እየጣሱ መሆናቸው አሳስቦናል ብለዋል። ዩናይትድ ስቴትስ በጸረ ሽብርተኛ ትግሉ ከኬንያ እጅግ የቅርብ አጋሮች አንዷ መሆኗን የጠቀሰው ደብዳቤው ፕሬዝደንት ኦባማ ሚስተር ኬንያታ የሀገራቸውን እንደ አውሮፓውያን በ2010 አመተ ምህረት ያወጣችውን ህገ መንግስት እንዲያከብሩ ለማሳሰብ ልዩ እድል አላቸው ሲል አስገንዝቧል። በመጪው ታሪካዊ የኬንያ ጉዞ አንገብጋቢ ጉዳዮችን እንዲያነሱ እንማጸናለን ሲሉም የሰብአዊ መብት ቡድኖቹ አክለው ጠይቀዋል። ሚስተር ኦባማ ከጥቂት ቀናት በኋላ የአባታቸው የትውልድ ሀገር ወደሆነችው ወደ ኬንያ የሚያደርጉት ጉዞ ፕሬዝደንት ከሆኑ ወዲህ የመጀመሪያቸው ነው የሚሆነው። ፕሬዝደንቱ በናይሮቢ ከሚቀጥለው ሳምንት አርብ እስከ እሁድ በሚካሄደው የአለም አቀፍ የንግድ ስራ ፈጠራ ግሎባል አንትርፕነርሽፕ ጉባኤ ላይ ይገኛሉ። በስብሰባው ላይ ከአለም ዙሪያ ከ1500 የሚበልጡ ተሳታፊዎች ይሰባሰባሉ ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከወዲሁ ወደ ኬንያ ለሚጓዙ አሜሪካውያን የጉዞ ማስጠንቀቂያ አሰራጅተዋል። ሰሜን ምስራቅ ናይጄሪያ ውስጥ ተጠርጣሪ የቦኮ ሐራም ተዋጊዎች ጥቃት ማድረሳቸውን ቀጥለዋል። ከትናንት በስቲያ ሰኞ ማይኖክ የምትባል ከተማ ላይ ባደረሱት ጥቃት ቢያንስ 30 ሰዎችን ሲገድሉ በመቶዎች የተቆጠሩ መኖሪያ ቤቶችን በሳት ማጋየታቸውን እማኞች ገልጸዋል። አቡበከር ዳን ማላም የተባሉ ኗሪ በሰጡት ቃል የቦኮ ሐራም ሰለባዎች በከባድ ሁኔታ በመቃጠላቸው ማንነታቸውን ለመለየት እንኳ አልተቻለንም ማለታቸው ተጠቅሷል። በማስከተል ትናንት ማክሰኞ ቦኮ ሐራም ቦርኖና ዮቤ ክፍለ ሀገሮች ወሰን ላይ ያለች ከተማ አጥቅቶ 15 ሰዎች መግደሉን ነዋሪዎች ጠቁመዋል። አንድ ሌላ የአካባቢውን ነዋሪ ለቪኦኤ እንዳሉት ደግሞ በሺዎች የተቆጠረ ህዝብ ቀየውን ለቆ ተሰዷል። ሁለቱም ጥቃቶች የተፈጸሙት የናይጄሪያው ፕሬዚዳንት ሞሐመዱ ቡሃሪ ለስድስት ዓመታት ሀገሪቱን ሲመሩ፣ ይቅርታ፣ እንደገና ደግመዋለሁ። ለስድስት ዓመታት ሀገሪቱን ሲያተራምስ የቆየው ቦኮ ሀራም አመፅን ለመግታት የታለመ እርምጃ የሀገሪቱን ጦር አዛዥ በሙሉ ስልጣን ባስወገዱ በጥቂት ሰዓታት ውስጥ መሆኑ ነው። በመጨረሻም የግሪክ ምክር ቤት አባላት አበዳሪዎቿ ሀገሪቱ ከመንኮታኮት እንድትድን በሚፈቅዱላት ብድር ለውጥ በጠየቁት አዲስና ከባድ የቁጠባ እርምጃ ላይ ዛሬ ድምጽ ሊሰጡ እየተዘጋጁ ናቸው። ከግሪክ አበዳሪዎች አንዱ የሆነው ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ በበኩሉ ያቺ ሀገር የተሸከመችው እዳ እጅግ በጣም ለመላቀቅ አዳጋች የሆነ ነው ሲል እያስጠነቀቀ ነው። ግሪክ በሚቀጥሉት ሁለት ዓመታት የእዳ ሸክሟ ከሀገር አቀፍ የምጣኔ ሀብት ምርቷ እጥፍ ስለሚደርስ የባሰውን እየደቀቀች ትሄዳለች ሲል ነው አይኤምኤፍ የተነበየው። ግሪክ የተቆለለባት በብዙ ቢሊዮን ዶላር የሚገመት እዳ እስካሁን አውሮፓ ቃል በገባችላት የሚቀረፍ ባለመሆኑ የተሻለ ዘላቂ የእዳ ማቅለያ እርምጃ ያስፈልጋል ሲል ድርጅቱ አሳስቧል። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ የራሳቸው ሲርዛ ፓርቲ አባላትም እያፈነገጡባቸው ሲሆን ከ162ቱ የፓርቲው የምክር ቤት አባላት 30ው የቁጠባ እቅዱን ይቃወማሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምጽ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው የምናስተናግዳችሁ ሄኖክ ሰማእግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቃለን። ከኢራን ጋር በትናንትናው ዕለት የተደረሰውን የኒውክሌር ስምምነት በምጣኔ ሀብትና የፖለቲካ አንድምታዎቹን የሚገመግሙ ባለሙያ ይዘናል። የኢትዮጵያ መንግስት ደግሞ በኮምፒውተር ስለላ በዋሽንግተን ዲሲ ክስ ተመስርቶበታል። በሁለተኛው አጋማሽ ዴሞክራሲ በተግባርና አሜሪካና ሕዝቧ ተካተዋል። ቀዳሚው የዕለቱ አብይ ርዕስ ነው ኢራንን የኒክሌየር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋውም ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት በትናንትናው እለት በቪየና ተፈርሟል። በርካታ ዓመታት የዘለቀ ውጥረት፣ ሁለት ዓመታት የፈጀ ዲፕሎማሲያዊ ጥረት፣ ታሪካዊ መሆኑ ከተነገረለት ስምምነት ምን አይነት ተጨባጭ ውጤት ይጠበቃል? ስምምነቱ በሁለቱ ቁልፍ ሀገሮች ዩናይትድ ስቴትስና ኢራን የሚጠብቁት ፈተናዎችና የመጨረሻ እጣውስ የባለሙያ ትንታኔ ይሆናል የሚቀርበው። ዶክተር ሹመት ሲሻኝ በቨርጂኒያ ክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። ባለም ስልጣኔ በዘመናዊ መካከለኛው ምስራቅና የእስልምና ጉዳዮች ዙሪያ ጥናት በማድረግም ይታወቃሉ። አሉላ ከበደ ነው ያነጋግራቸው። በኢራን የኒውክለር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታትና በኢራን መካከል በተደጋጋሚ ከተጣሱ ቀነ ገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ተፈርመዋል። ለበርካታ ዓመታት የኢራን ኒውክለር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድረዋል። በሌላ በኩል አሁንም ጥልቅ ስጋት ያላቸው ወገኖች አሉ። ዶክተር ሽመት ተስፋና ር ጣሬ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው? እሺ፣ እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት ሁለት ወር ብቻ ነበር የቀራት ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት አምስት ሀይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት እሷም ያተቃርባበት የነበረውን የኒውክሌር ፕሮግራም ወደፊት ከማራመድ ራሷን ለማዕቀብ የተስማማችበት ነው እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከአስራ ዘጠኝ መቶ ሀምሳ ሶስት አመተ ምረት ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደ በደሏቸው በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት ብላያቸው ላይ እንደ ጫኑባቸው ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ። ከዚያ በኋላ በአስራ ዘጠኝ መቶ ሰባ ዘጠኝ እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነጻነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውን እና ሌሎች ሰራተኞቻቸውን እንዳሰሩባቸው፣ በዚህም ምክንያት ትልቅ ድፍረት እንዳደረጉ፣ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም ይህና እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው ነው። ሳውዲ አረቢያም የምዕራቡን ኃይል በተለይ አሜሪካን በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ቢያንስ ወደ ሰላሳ ስድስት አመት የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ። ብዙ የሚነሱ ጭቅጭቆች እና ቲካራ ይኖራል ብዬ እገምታለሁኝ። ግን ቢያንስ ቢያንስ ካሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ከኮሪያ ጋር አልተቻለም። ከፓኪስታን ጋር አልተቻለም። ከህንድ ጋር አልተቻለም። ከእስራኤልም ጋር አልተቻለም። አዎ ከእስራኤልም ጋር አልተቻለም። በተለይ ዶክተር ሽመት ቀደም ብለው የዘረዘሯቸው አራት አገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው ይህን ስምምነት በአሉታ የሚመለከቱ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒኩሌር ስምምነት የሚመጣ ጦርነት የለም። ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ይላሉ። በቅድሚያ እሳቸውን እንስማና ወደ ውይይቱ እንመለሳለን ንግ ግ ነ ስ ፕሮም ን ሶልቭ ስ በቀላል አነጋገር ይህ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል እጅግ ከፍ ያለ ነው። ከሁሉም በላይ ግን ይህ ችግር በሰላማዊ መንገድ ይፈታ እንደሆንና እንዳልሆነ በማየት የምናጣው ነገር የለም ነው ያሉት። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በበኩላቸው አስደንጋጭ ታሪካዊ ስህተት ነው ያሉት። ሌሎችም የመካከለኛው ምስራቅ አገሮች ሳውዲ አረቢያን ጨምሮ የየበኩላቸው ስጋት እንዳላቸው ይታወቃል። ኢራን ይሄ አሁን የሚለቀቅላትን መቶ ቢሊዮን ዶላርና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰ ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩት። ና እስኪ መዝኑት፣ አንድምታውን እንመልከት። አዎ፣ ልክ ነው። የተለያየ ጥቅም ያላቸው ሀገሮችና ሀይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ እስራኤልም፣ ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋር የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢ ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገውን ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናተኛሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ ስራዬ ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ የአሜሪካን ኮንግረስ በፕሬዝደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዝደንቱ ላይ ትልቅ ጫና ለማሳደርና ከተቻለም የስምነቱ ሂደት እንዲቋረጥ ነበረ። ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዝዳንት ባራክ ኦባማ እውቅናም ፈቃድም ውጭ ነው የተደረገው። አዎ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም። እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንት ና በዋይት ሀውስ አቀነባባሪነት ነው። እናተኛ ሁ ይህን ያደረጉት ሆን ብለው ነው ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ሀይል አለ ያንን በመጠቀም ጋባዦቻቸውም እነሱ ናቸው አዎ ጋባዦቻቸውም እነሱ ናቸው እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል በአብዛኛው በእውነቱ የኒውክሌሩ ጉዳይ ሳይሆን ኢራንም ውስጥ አንድ ወገን አለ እጅግ በጣም አክራሪ ሁኔታውን የሚመለከት ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ እና አሜሪካም ውስጥ የምናየው ይህንን አይነት ነው በአንድ በኩል ከኢራን ጋራ ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ኃይል፣ በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደጋኝነት የገፋፋት የኒውክሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ሁኔታ ከአሁኑ ብንገታው ይሻላል የሚሉ ሀይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋራ የቀረበ ግንኙነት ያላት ሀይል ከሆነች በዚያ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚያ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ አሜሪካን ውስጥ። ቢሆን ኢራን ካየለች በዚያ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደሌላው ሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሀኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው። ስለዚህ ያንን እንደ ስጋት የሚመለከቱ ኃይሎች አሉ ለማለት ነው። የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ እንመርምር። ዶክተር ሹመት ኢራን፣ ማዕቀቡ ሲነሳላት፣ በአሁኑ ሰዓት በማዕቀብ ስር የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል፣ በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ወቅት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ፣ እንደ አንጎላ ያሉ አገሮች ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህ ስ ረገድ ምን ይመለከታሉ? አድማጮች፣ ውይይቱ አልተጠናቀቀም፤ በሁለተኛው አጋማሽ የምናቀርበው ይሆናል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም በአሁኑ ሰዓት በዋይት ሀውስ ቤተ መንግስት የጋዜጣዊ መግለጫ በመስጠት ይገኛሉ። በኢራን ጉዳዮች፣ እንደዚሁም በተለያዩ ዓለም አቀፍ ጉዳዮች ላይ ከጋዜጠኞች የቀረቡላቸውን ጥያቄዎች እየመለሱ ነው። የፕሬዚዳንቱ ንግግር እንደደረሰን የምናቀርብ ይሆናል። ወደ ተከታዩ ዘገባ ስንሸጋገር ወደ አዲስ አበባ ይወስደናል። የአሜሪካ ዓለም አቀፍ የልማት ተራድኦ በአንድ ዓመት ውስጥ ከ12 ሚሊዮን በላይ ለሚሆኑ ህፃናት የምግብ እርዳታ እንደሰጠና በሚሊዮኖች ለሚቆጠሩ አርሶ አደሮች ገቢያቸውን እንዲያሳድጉ የተለያዩ ድጋፎች ማቅረቡን የድርጅቱ ተጠባባቂ አስተዳዳሪ አሳወቁ። በኢትዮጵያ ዘመናዊ ግብርናን ለማስፋፋት ጥረት እንደሚደረግ አንድ የሀገሪቱ መንግስት ባለሥልጣንም ገልጸዋል። የግል ባለሀብቱ በግብርናው ዘርፍ እንዲሳተፍ መንግሥት እንዲያበረታታ በኢትዮጵያ የዩናይትድ ስቴትስ አምባሳደርም ሐሳብ አቅርበዋል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በአዲስ አበባ ከተማ እየተካሄደ የሚገኘው ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬም ቀጥሎ ውሏል። ዛሬ በጎን ከሚካሄዱት የተለያዩ ስብሰባዎች አንዱ የዩናይትድ ስቴትስ መንግስትና የአፍሪካ ህብረት በጋራ ያካሄዱት ሊደርሺፕ አንድ ፓርትነርሺፕ ቱ አቺቭ ግሎባል ፉድ ሴኩሪቲ ወይንም በአማርኛ ዓለም አቀፋዊ የምግብ ዋስትናን ለማረጋገጥ አመራርና ትብብር የሚል ርዕስ ያለው አጀንዳ ነበረ። በስብሰባው ላይ ከተገኙት መካከል የአሜሪካ ዓለም አቀፍ የልማት ተራድኦ ተጠባባቂ አስተዳዳሪ አምባሳደር አልፎንሶ ኢ ሌንሃርት የሀገራቸው መንግስት በዓለም ደረጃ የምግብ ዋስትናን ለማረጋገጥ ከተለያዩ መንግስታት ጋር በመተባበር የሚያከናውናቸውን ተግባራት አውስተዋል። በተለይ ይህን ግብ ለመምታት ፊድ ዘ ፊውቸር ወይንም የወደፊቱን ዓለም መመገብ በሚለው መርሃ ግብር መሠረት በአፍሪካ በእስያ እና በላቲን አሜሪካ በሚገኙ 19 ሀገሮች ውስጥ የተገኘውን ውጤት ዘርዝረዋል። በ2013 ዓ ም ብቻ አቻምና ብቻ ማለት ነው፣ ከ12 ሚሊዮን በላይ ለሚሆኑ ሕፃናት አመጋገባቸውን አሻሽለናል። ያ ደግሞ የሕፃናትን መቀጨጭና ባልተመጣጠን ምግብ የሚጎዱትን ቁጥር መቀነስ ማለት ነው። ከፍተኛ ምርት የሚሰጡና የመሳሰሉትን መሣሪያዎችና ቴክኖሎጂዎችን በማስታጠቅ ሰባት ሚሊዮን አርሶ አደሮች ገቢያቸውን ከፍ እንዲያደርጉ በመርዳት ካስከፊ ድህነት ለመውጣት የሚያደርጉትን ጉዞ ደግፈናል። አምባሳደር ላይንሃርትስ እንዳሉት ይህ ትልቅ ውጤት ቢሆንም አሁን ካለው እውነታ ጋር ሲታይ ጨርሶ የሚያዝናና አይደለም። ዛሬ በዓለማችን ላይ ከሰባት መቶ ዘጠና ሚሊዮን በላይ ህዝብ በረሃብ ይሰቃያል በሚቀጥሉት ሠላሳ አምስት ዓመታት ውስጥ የዓለም ህዝብ ቁጥር ከዘጠኝ ቢሊዮን በላይ እንደሚሆን ይገመታል ያሉት ሌናርት ይህን ሁሉ ህዝብ ለመመገብ የግብርና ምርት በስልሳ በመቶ መጨመር እንዳለበት አስገንዝበዋል እንዲህ ያለ ምርታማነትን እውን ለማድረግ ግን የአየር ንብረትን ለውጥን ተከትሎ አዲስ መንገድና አሰራር ከወዲሁ ዓለም ሊፈጥርን እንደሚገባው አሳስበዋል። በዚሁ ስብሰባ ተካፋይ የነበሩት የኢትዮጵያ ግብርና ሚኒስቴር ሚኒስትር ደይታ አቶ ወንድራድ ማንደፍሮክ ጋዜጠኞች ከተሰነዘሩላቸው ጥያቄዎች መካከል የኢትዮጵያ መንግስት የግብርናውን ዘርፍ ይበልጥ ውጤታማ ለማድረግ ምን ዕቅድ እንዳለ ነበረ። ሚኒስትሩ እስከዛሬ የተገኙ መልካም ውጤቶችን ከማጠናከር አንስቶ የመስኖ ስራን ማስፋፋትና አርሶ አደሩ የምግብ ዋስትናውን ከማረጋገጥ ባሻገር ይበልጥ ገቢውን የሚያሳድግበት አሰራሮችን ስር እንዲሰዱ ማድረግ መሆኑን ገልጸዋል። ከዚህ በላይ ግን መዋለ ነዋዩ የሚሰፋበትን ብልሃት ተግባራዊ ማድረግ ነው ይላሉ። በዚህ ሂደት የባለ ሀብቶችም ድርሻ አንደኛውና ወሳኝ የሚሆነው ከፍተኛ ዋጋ ያላቸው ምርቶችን የማምረት ላይ ነው የሚሆኑ በሆርቲካልቸር ላይ በእንስሳት ዘርፍ ላይ ኢንቨስትመንቱ እንዲሰፋ ከአርሶ አደሩ ጋር የሚተሳሰርበት እድል ለመፍጠር ይሄ ለአጭር ጊዜ ፈጣን እድገት ማረጋገጥ ያስችለናል። ብሎም በቀጣይነት ከሀገራችን በላይ ለኤክስፖርት የሚሆን ምርትም ለማምረት እድል ይሰጠናል። የአርሶ አደሩን ገቢ በሂደት እያደገ ይሄዳል። ስለዚህም ግብርናው ዘመናዊ ግብርናን በመፍጠር ሂደት ውጤታማ ግብርናን ለመስራት የምንሄድበት ይሆናል። በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላሽ በመጨረሻ የሰነዘሩት ሀሳብም ከዚህ ጋር በቅርብ የሚያያዝ ይመስላል። የግል ዘርፉ በአገሪቱ ውስጥ ባለው እድገት ከመንግስት ጋር በተባበረ መንገድ ይሳተፍ ዘንድ መንግስት ምቹ ሁኔታዎችን መፍጠር ይኖርበታል። የኢትዮጵያ መንግስት የግሉ ዘርፍ ይበልጥ ይንቀሳቀስ ዘንድ ቀስ በቀስ ኅዋውን እየከፈተ ይገኛል። ይህንን አዝማሚያ በብርቱ እንደግፈዋለን። ምክንያቱም የግሉ ዘርፍ ይህን ግስጋሴ ይበልጥ ለማፋጠን የተለየ ተነሳሽነት አለው ብለን ስለምናምን ነው። በዚህ የጎንዮች ስብሰባ ላይ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ራስተስ ሙወንቻም ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቀጣዩ የመጽሔት ክፍለ ጊዜ ዘገባ የኢትዮጵያ መንግስት ኮምፒውተሬ ላይ የስለላ ማልዌር ልኮብኝ ሲሰልለኝ ቆይቷል ሲሉ ኪዳኔ ተብለው የተጠሩ አሜሪካዊ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የወረዳ ፍርድ ቤት ክስ መስርተው ጉዳዩ ትናንትና ዳኛ ፊት ቀርበዋል። የከሳሽና የተከሳሽ ጠበቆች ረጅም ክርክር አድርገዋል። የኢትዮጵያ መንግስት ጠበቆች ክሱ ውድቅ እንዲደረግ ጠይቀዋል። ዘ ሀኪንግ ቲም የተባለው ጣሊያን የሚገኝ የስለላ ማልዌር ሰሪ ኩባንያ ከኢትዮጵያ መንግስት ጋር ያለውን ግንኙነት ማቋረጡን አስታውቋል። ሰሎሞን አባተ ተጨማሪ ይዟል። ለደህንነቴና ለቤተሰቤም ደህንነት ስለምሰጋ ስሜ ኪዳኔ ተብሎ ይጠራ ያሉት የሜሪላንድ ነዋሪ አሜሪካዊ ኤሌክትሮኒክ ፍሮንቲየር ፋውንዴሽን በሚባለው የሲቪል ነጻነቶች ተሟጋች ተቋም ይወከላሉ። በምህፃር ኢኤፍኤፍ ተብሎ የሚጠራውና በኢንተርኔት ላይ ሐሳብን የመግለጽ ነጻነትን ለማስከበር እንደሚሟገት የሚናገረው ድርጅት ልክ የዛሬ ዓመት ሐምሌ 11 2006 ዓ ም ዋሽንግተን ዲሲ ለሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት ባስገባው ባለ 46 ገጽ የክስ ማመልከቻ የሚሟገትላቸው አሜሪካዊ የግል ሕይወት መደፈሩን አስታውቋል። የኢትዮጵያ መንግሥት የኢትዮጵያ ተወላጅ በሆኑትና ላለፉት 22 ዓመታት አሜሪካ ውስጥ በሚኖሩት ኪዳኔ የግል ኮምፒውተር ወይም ላፕቶፕ ላይ ፊንፊሸር የሚባል የስለላ ፕሮግራም ወይም ማልዌር መላኩንና መጫኑን የኢኤፍኤፍ ተሟጋችና የኪዳኔ ተጠሪ ናታን ካርዶዞ ለፍርድ ቤቱ ተናግረዋል። በዚህም የኪዳኔን የስካይፕ ንግግሮች እየጠለፈ ሲያዳምጥ መቆየቱንና የኢሜይል መልእክቶቻቸውን ሰላሙንም ሲያነብና በኢንተርኔት የሚያደርጓቸውን ፍለጋዎችና ሥራዎችም ሲከታተል መቆየቱን ጠበቃው አመልክተዋል። ሚስተር ካርዶዞን ከችሎቱ ሂደት በኋላ አግኝቼ ስጠይቃቸው እጅ ከፍንጅ ነው የያዝ ናቸው ብለውኛል። የኢትዮጵያን መንግሥት መሆኑ ነው። እጅ ከፍንጅ ነው የያዝ ናቸው። በእርግጥ ይህ በሚስተር ኪዳኔ ላይ መድረሱ ያሳዝናል። ነገር ግን መንግስቱ የኪዳኔን የስካይፕ ንግግሮች ሲጠልፍና ሲያዳምጥ መያዛችን እድለኞች ነን። እናም በኢትዮጵያ መንግሥት ላይ በስልክ ንግግሮች ጠለፋ ሕግ መሠረት በፌዴራሉ ፍርድ ቤት ክስ መመሥረታቸውን ተናግረዋል። ካርዶዞ ካርዶዞ ለፍርድ ቤቱ ባሰሙት ክርክር ከጥቅምት 2005 ዓ ም በኢትዮጵያ አቆጣጠር ነው በዘለቀው ጊዜ ተከላካዩ ወይም ተከሳሹ በኪዳኔ ኮምፒውተር ላይ የድብቅና ጎጂውን ፊንስፓይ ማልዌር መጫኑን የኢንተርኔት ግንኙነቶቻቸውንና እንቅስቃሴዎቻቸውን ሁሉ መጥለፉንና መከታተሉን ተከሳሹ ማለትም የኢትዮጵያ መንግስት ማልዌሩን የላከላቸው ከወርድ ዶኪመንት ጋር በተያያዘ አባሪ መሆኑን ከዚያም በአቶ ኪዳኔና በመላ ቤተሰባቸው ላይ ስለላ ሲያካሄድ መቆየቱን አብራርተዋል። ኪዳኔ የሚጠይቁት በክሱ አቀራረብ መሠረት ኢትዮጵያ ቀድታ የያዘቻቸው የኪዳኔ የስልክ ምልልሶች፣ የግል ሕይወታቸው ወይም ገመናቸው መደፈር፣ በቤተሰባቸው የኢንተርኔት እንቅስቃሴ ላይ የተደረገው ክትትል አግባብነት የሌለውና ሕገወጥ ነው ተብሎ እንዲበየንላቸው ነው። የግል ሕይወታቸው በመደፈሩ በስልክ ንግግሮች ጠለፋ ሕግ በተደነገገው መሠረት የጉዳት ካሳ እንዲከፈላቸው የሚያቀረቡት ክስ በተራ ቁጥር 12 ላይ ይጠይቃል። በእርግጥ ይህንን ያህል ተብሎ በክሱ ላይ የሰፈረ ቁጥር የለም። የኢኤፍኤፉ ነገረ ፈጅና በችሎቱም ላይ ቀርበው የተሟገቱት ካርዶዞ ጥያቄው የገንዘብ አይደለም ይላሉ። ስ ዳ ስ ጅ ማስ ዲ ት ሃንስ ም ይሄ ጉዳይ የገንዘብ ጥያቄ አይደለም። አቶ ኪዳኔ የሚፈልጉት የተፈጸመባቸው አድራጎት ሕገ ወጥ መሆኑንና ሰዎች ቤታቸው ውስጥ ሆነው የሚያደርጓቸውን የስልክ ንግግሮች ያለ ፍርድ ቤት ትእዛዝ መጥለፍ ሕገ ወጥ መሆኑን ዳኛው እንዲፈርዱላቸውና እንዲቆም እንዲደረግ ነው። የኢትዮጵያ መንግሥት ጠበቃ ራበርት ቻሮ የኮምፒውተር አድራሻ ሊጭበረበር እንደሚችል ከመጠቆም በስተቀር አድራጎቱ አልተፈጸመም ሲሉ በችሎቱ ላይ በግልጽ አልተከራከሩም። ይልቅ የእርሳቸው መከራከሪያ የአሜሪካ ፍርድ ቤት ጉዳዩን የማየት ወይም የመዳኘት ሥልጣን የለውም ነው። ክሱ ውድቅ ይደረግ ነው። አንድም በክሱ ውስጥ የተጠቀሰው አድራጎት መነሻ የዩናይትድ ስቴትስ ግዛት አይደለም። በሌላ በኩል ደግሞ ተከሳሹ ሉዓላዊ የሆነ መንግሥት ነው። ገለጥ ያለ ማብራሪያ እንዲሰጡኝ የግሪንበርግ ቶሬግ የሕግ አገልግሎቶች ቢሮውን ጠበቃ ሚስተር ቻሮውን ችሎቱ ከተነሳ በኋላ ጠየቅያቸው ነበር። በጉዳዩ ላይ ማብራሪያ ከኤምባሲው መጠየቅ እንደምችል ነግረውኝ ተለያይተናል። ለማንኛውም ይህንን የውጭ መንግሥትና ያለመደፈር ወይም ያለመከሰስ ወይም የኢሚዩኒቲ ጥያቄ ለተሟጋቹ ካርሎዞ አንስችላቸው ነበር። የውጭ መንግሥታት የማይከሰሱባቸው አንዳንድ ጉዳዮች አሉ። ይህ ግን ከነዚያ አንዱ አይደለም። ብርቱ ወንጀሎች በአሜሪካም ይሁን በፈረንሳይም ይሁን በጀርመን ምድር ላይ ቢፈጸሙ ያስጠይቃሉ። የውጭ መንግሥት ስለ ሆነ ብቻ ሙሉ በሙሉ አይከሰስም ማለት አይደለም። የንግድ ጥፋት፣ ውል ማቋረጥ በመሳሰሉ ጉዳዮች ሊከሰሱ ይችላሉ። የግል ህይወት ወይም ገመናን መድፈር ግን ያስጠይቃል። የአሜሪካም ሆነ ዓለም አቀፍ ህግጋት በዚህ ጉዳይ ላይ ግልጽ ናቸው። የኢትዮጵያን መንግሥት መከራከሪያ ታዲያ የተሟጋቹ ኤሌክትሮኒክ ፍሮንቲር ፋውንዴሽን ጠበቃ እንዴት ነው የሚገነዘቡት? ኢትዮጵያ እየተከራከረች ያለችው የውጭ መንግሥታት ለፈለጉት ምክንያትና በፈለጋቸው ጊዜ ያለ ዳኛ ጣልቃ ገብነት የማንንም ንግግሮች መጥለፍ ኢሜል ማንበብ ይችላሉ እያለች ነው። ደግሞም ለዚህ ማንም ምንም ሊያመጣ አይችልም ባይ ናት። አመክኗዊ ድምዳሜያቸውን አስተውለ ከሆነ ደግሞ ከዚህም ገፋ ይላል የሚከራከሩት ኢትዮጵያውያን ሰላዮችን በአካል ወደ አሜሪካ ቢልኩ እንኳ ማድረግ የሚቻል ነገር የለም ብለው ነው። ይህ ደግሞ ስህተት ነው። ስለዚህ እኛ የጠየቅነው ጉዳዩ እንዳይቋረጥ ወይም ወደፊት እንዲገፋ ዳኛው እንዲወስኑልን ነው። ይህን ለሁለት ሰዓታት ተኩል የዘለቀ ክርክር ዳኛው ራንዶልፍ ሞስ አዳምጠዋል። በጥያቄና መልስ ማብራሪያዎችንና ማገናዘቢያዎችን በመጠየቅ አከራክረዋል። ውሳኔያቸውን በቅርቡ እንደሚያሳውቁ በዩናይትድ ስቴትስ ፌዴራል ፍርድ ቤት የወረዳው ምድብ ችሎት ዌብሳይት ላይ እንደሚወጣ አሳውቀው ችሎቱ ተነስቷል። የኢትዮጵያ መንግሥት ጠበቃ ራበርት ቻሮው በሰጡኝ ምክር መሠረት ዋሽንግተን ዲሲ የሚገኘው በአሜሪካ የኢትዮጵያ ኤምባሲ ተጨማሪ ማብራሪያ እንዲሰጥበት ለመጠየቅ ተደጋጋሚ ሙከራዎችን ባደርግም መልእክቶችን ብተውም መልስ ማግኘት አልቻልኩም። የዳኛ ሞስ ውሳኔ ምንም ይሁን ምን፣ እንርታም እንረታ በጉዳዩ እንገፋለን ብለዋል። የኢኤፍኤፉ ጠበቃ ኔት ካርዶዞ በእርግጥ ረጅም ጊዜ የሚጠይቅ ጉዞ ይሆናል፣ ግን ይገባዋል ብለዋል። በሌላ በኩል ደግሞ ለኢትዮጵያ መንግሥት የስለላ ማልዌሮቹን ይሸጣል ተብሎ የሚጠረጠረውን ተቀማጭነቱ ጣሊያን የሆነውን ደ ሃኪንግ ቲም የሚባለውን ድርጅት የንግድ ዳይሬክተር ኤሪክ ሬብን አግኝቼ ነበር። በኢሜይል በሰጡኝ መልስ ኢትዮጵያ የእኛን ቴክኖሎጂ ዩናይትድ ስቴትስ ውስጥ ያሉ ጋዜጠኞችን ለመሰለል ትጠቀማለች ሲል ሲቲዘን ላብ የሚባለው ቡድን በአውሮፓውያኑ የዘመን አቆጣጠር በ2014 ዓ ም ሪፖርት ማውጣቱን አስታውሰዋል። ሚስተር ሬ አክለውም በጉዳዩ ላይ ምርመራና ማጣሪያ ማድረጋቸውን በኩባንያቸው ውስጥም ብዙ አስተያየቶች መንጸባረቃቸውንና መንሸራሸራቸውን በኢሜላቸው ላይ ጠቁመው ሃኪንግ ቲም ከዚህ ደንበኛ ጋር ያለውን ግንኙነት አቋርጧል ብለዋል። ለሃኪንግ ቲም ከዚህ ቀደም ከደንበኞቹ ጋር ያለውን ግንኙነትና እነማን እንደሆኑ እንደማይናገር ለቪኦኤ ተናግሮ የነበረ ቢሆንም በዛሬው ኢሜይል ላይ ግን ሚስተር ኤሪክ ሬብ ድርጅታቸው ከኢትዮጵያ የመንግሥት መሥሪያ ቤት ጋር ግንኙነት እንደነበረው አረጋግጠዋል። በደንቦች መመራትና የግንኙነታችንን ትክክለኛነት ማሳያ ሊሆን የሚችል የሕግ መሠረትም ያስፈልገን እንደነበር እናውቅ ነበር ብለዋል የሃኪንግ ቲም የገበያ ዳይሬክተር። ለአሜሪካ ድምፅ ሰሎሞን አባተ ነኝ። ዋሽንግተን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። የምሽቱን ዋና ዋና ዜናዎች እናስታውሳችሁ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ትናንትና ከኢራን ጋር የኒውክሌር መሳሪያ ባለቤት እንዳትሆን ለመከላከል የተፈረመውን ውል አስመልክተው ማምሻውን ባደረጉት ንግግር እርምጃው የአሜሪካን የመሪነትና የዲፕሎማሲ ችሎታ የሚያሳይ ነው ብለዋል። የትናንት እውነት ታሪካዊ ነበር። ሁለገብና አጠቃላይ የኒውክሌየር መሳሪያ ባለቤትነት እንዳይኖር ከወዳጆቻችን ጋር በትብብር ከኢራን ጋር መፈራረማችን ጠንካራ የአሜሪካን የመሪነት ችሎታና ዲፕሎማሲያዊነት ያሳየ ነበር። ፕሬዝደንቱ ከጥቂት ደቂቃዎች በፊት በዋይት ሀውስ ባደረጉት ጋዜጣዊ ጉባኤ ውሉ በመርህ ላይ ተመርኩዘን በጠንካራነት ስንደራደር ልናስገኝ የምንችለውን ውጤት ያሳያል ብለዋል። የዩናይትድ ስቴትስ ኮንግረስና የአሜሪካ ህዝብ ይህንን ውል በጽሞናና በቅንነት መመርመር ያስፈልገዋል ካሉም በኋላ የብሔራዊ ጸጥታ ቡድኖችና ሌሎች ያስተዳደሩ አካላትን በስምምነቱ ሰነድ ይዘት ላይ ማብራሪያ ለመስጠት ዝግጁነታቸውን ገልጸዋል። የውሉን ጠቃሚነት ሲያስረዱም በዚህ ስምምነት ኢራን የኒክሌር መሳሪያ ለማምረት የሚያስችላትን መንገድ ሁሉ ነው የምንቆርጠው። የኢራን ኒክሌር ፕሮግራም ለረጅም ዓመታት በቁጥጥር ስር ነው የሚሆነው ስምምነቱ ባይቋጭ ኖሮ ቁጥጥር አይደረግባትም ነበር ብለዋል። ፕሬዚደንቱ በንግግራቸው በርካታ የሪፑብሊካን እንዲሁም ውሱን የዲሞክራት አባላት ውሉን ከወዲሁ እንደተቃወሙና እንደ እስራኤልና ሳውዲ አረቢያ ያሉ የአሜሪካ ሸሪክ ሀገሮች ደግሞ ውሉን ስህተት ሲሉ መግለጻቸው ይታወቃል። ለሰዓቱ ያለን ዜና በዚሁ ያበቃል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዋይት ሀውስ ቤተ መንግስት በኢራን ከኢራን ጋር በተደረሰው ስምምነት ዙሪያ የሰጡትን ጋዜጣዊ መግለጫ ዜና ነው የሰማ ነው። አስከትለን ደግሞ ትንተና በመጀመሪያው አጋማሽ የጀመር ነው። በኢራን የኒውክሌር ስምምነት ዙሪያ የተሰናዳ የባለሙያ ትንተና ይሆናል የምናቀርበው። አሉላ ከበደ ከታሪክ መምህሩ እና ከመካከለኛው ምስራቅ ጉዳዮች አጥኙ ዶክተር ሹመት ሲሻንጋ የጀመረው ውይይት ነው የሚከተለው። ስጋቶቹን ሚዛን እንመለከታለን። የዚህን ፈርጀ ብዙ የኒውክለር ስምምነት ሌሎች አንድምታዎች ደግሞን መርምር ዶክተር ሹመት ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስር የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል። በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ወቅት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ እንደ አንጎላ ያሉ ሀገሮች ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህስ ረገድ ምን ይመለከታሉ? አዎ፣ ልክ ነው። በተጣለባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው ሁለት ነጥብ ስምንት ሚሊዮን በርሜል ዘይት ነው። ከዚህ በፊት ከሶስት ነጥብ አምስት ሚሊዮን በላይ ታምርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ ሰባት መቶ ስምንት መቶ ሺህ በርሜል በቀን ለገበያ ታቀርባለች ማለት ነው ይሄ አሁን ዝቅ ያለውን የዘይት ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ አመት በፊት የዘይት ዋጋ ወደ መቶ አስራ አምስት ብር በበርሜል አሁን ያ ወርዶ ወደ ሀምሳ ስምንት አካባቢ ወድቋል። ገና ይሄ ኢራን ዘይት ሳይገባ ነው እንግዲህ እና የኢራን ዘይት መግባት የጀመረ እለት የበለጠ ወደ ታይዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም። ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለስልሳ ቀን አለው ያንን የሚያይበት ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከስድስት ወር በፊት ተፈጻሚነት አይኖረውም። እና እለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው። በዓለም አራተኛው ነው ደረጃ ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ቪቨን ቢለቀቅላት እንኳን ሶስት አራት ሚሊዮን በር ሚል በቀን ነው። ይህንን የምናነጻጽረው በዓለም በቀን ዘጠና ሚሊዮን በር ሚል ነው የሚጠቀመው። ስለዚህ ከዚያ አንጻር ስናየው ይህን ያህል ሊሆን አይችልም። መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያወርደዋል። አሁንም ያንን እያየን ነው፣ እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች አንጎላ፣ እንደነ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል። ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገ አድርገነዋል። በመካከለኛው ምስራቅ በሱኒ አረቦችና በሺያ አረቦች መካከል ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይህ የኢራን መጠናከር ተሰሚነት በዚህ ጊዜ እንኳን ማዕቀቡ እያለባት ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው። ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ፣ አረቢያ በቀዳሚው ረድፍ የምትገኝ ናት። ሌሎችም አሉ። ይህ ተጨባጭነት ያለው ስጋት አይመስሎትም? እርግጥ ሳውዲዎችና ሌሎችም የገልፍ አገሮች ይህንን ሁኔታ በእጅጉ ሲጠቀሙበት ቆይተዋል። ኢራን በዚህ አካባቢ ላሉ የፖለቲካ ኃይሎች የምትሰጠውን ድጋፍ ምክንያት በማድረግ በተቻለ መጠን ምዕራቡን በተለይ የአሜሪካን እርዳታ ለማግኘት ከፍተኛ የፖለቲካ መሳሪያ ሆኗቸው ቆይቷል። ይበልጥ ደግሞ ራሳቸውን እንደ አሜሪካ አጋር አድርገው በማቅረባቸው ምክንያት እነሱ እዚህ አካባቢ የሚፈጥሩት ማተራመስ ትኩረት እንዳያገኝም አድርጓል። እስኪ ይጥቀሷቸው የእነሱን ለምሳሌ አካባቢውን ጸጥታ በመንሳት እንዲሁም ወደ አደገኛ ሁኔታ በማምራት በእውነቱ ውስጥ ገባ ብለን በምንመለከትበት ጊዜ ባለፉት ሰላሳና አርባ ዓመታት ኢራን ካደረገችው አስተዋጽኦ ይልቅ ለምሳሌ ሳውዲ አረቢያ ያደረገችው ይበልጣል። በአፍጋኒስታን ያለውን የታሊባን ሀይል ፈልፍሎ ያሳደገው በሳውዲ አረቢያ የሚደገፉና የተመሰረቱ ፓኪስታን ውስጥ መድረሳዎች ናቸው። ታሊባን ሆነው በኋላ የተነሱት በሙሉ በዚያ ትምህርት ቤት ያለፉ የሳውዲ አረቢያ ሳላፊስት መምህራን እያሰለጠኗቸው ናቸው። የአልካሄዳ ሀይሎች በአብዛኛው የተመለመሉት የተፈለፈሉት እንዲሁ ከዚሁ ከዋሀቢስ ቡድኑ ከሳውዲ አረቢያ ነው። ይሄ የአይነት የእስልምና አመለካከት በይፋ የሳውዲ አረቢያና ሌሎችም የገልፍ ሀገሮች የሚደግፉት ነው ከነ ቢን ላደን አንስቶ እነዚያ በናይን ኢለቨን የተሳተፉት አብዛኛዎቹ ሀይጃከርስ ስለዚህ እነዚህ ሁሉ መሰረታቸው ሳውዲ አረቢያ ነው። አሁንም ቢሆን ሲሪያን የሚያተራምሰው ሀይል በአብዛኛው ድጋፉን ያገኘ የነበረው ከሳይዲ ሀይሎች ነው። ይህን አልኑስራን እና ሌሎቹንም እጅግ በጣም አክራሪ የሆኑ አሁን እዛ አካባቢ ያንን ሁኔታ በሚያምሱት መካከል ያለውን ይመለከታል። ስለዚህ የሳውዲ አረቢያ እጅ አለበት። ነገር ግን ይሄ እንዳይታይ የኢራን ስጋት ሸፍኖት ቆይቷል። በሌላ በኩል ኢራን እዚህ አካባቢ የፈጠረችውን ጫና የተመለከትን እንደሆነ እርግጥ ነው፣ ህዝባላን በማገዝ በኩል ከፍተኛ አስተዋጽኦ አድርጋለች። እንዲሁም ሀማስን ትደግፋለች። ነገር ግን ከነ አይሲስ፣ ከነ አልካይዳ፣ ከነ ታሊባን ጋር ስናመዛዝናቸው እነ ህዝባላና እነ ሃማስ የሚጠይቁት ጥያቄ አለ ለድርድርም ሊቀርቡ የሚችሉ ያ በመጠኑ ከተመለሰላቸው ወደ ዓለም አቀፍ ማህበረሰቡ ሊጠጉ የሚችሉ ኃይሎች ናቸው። እንግዲህ እነዚህን ማነጻጸር ያለብን ከነ አይሲስ ጋር ነው። እነኚህም በአሸባሪነት ዓለም አቀፍ አሸባሪ ቢፈረጁዋላው እርግጥ የሚከተሏቸውም የአሸባሪ ታክቲክ አላቸው። ነገር ግን ማየት ያለብን መጨረሻው ምንድን ነው? ግቡ ምንድን ነው የሚለው ነው እና የነ አይሲስ ጋራ ከነ አልቃይዳ ጋራ ከነ ታሊባን ጋር በምናነጻጽርበት ጊዜ ኢራን ያሰለፈቻቸው ኃይሎች ሰዎች በጠንቃቸው ለአለም አቀፍ ማለት ነው ለአካባቢው እርግጥ ተጽዕኖ ሊኖረው ይችላል። ለዓለም አቀፉ ግን ያለው ጠንቅ የሚነጻጸር አይደለም። በሌላ በኩል ሳውዲ አረቢያ ስርዓት እጅግ በጣም ኋላቀር የሆነ ስርዓት ነው። እርግጥ የአሜሪካ አጋር ተብሎ ስለሚቆጠር ምዕራቡም እንደዚሁ እነሱን እንደ አጋር ስለሚመለከታቸው ያ ሁኔታ አካባቢውን ወደ ከፋ ደረጃ የሚያደርስ የሳውዲንም ስርዓት እንዲሁ እጅግ በጣም ሜዲቫል በሆነ ሁኔታ ይዞ ያቆየው ሁሉ ትኩረት እንዳይደረግበት የዓለም አቀፉ ማህበረሰብ ያንን እንዳያይ ተደርጎ የቆየ ነው። በእስራኤልም በኩል ቢሆን እስራኤል ትልቋ የአሜሪካ አጋር ተብላ የምትቆጠር ነች። ነገር ግን እስራኤል በምትፈጥረው ችግር ምክንያት ደግሞ በአሜሪካ ላይ የሚደርሰውም ችግር ያኑ ያህል የበረታ ሆኗል። ምሳሌ ስጡን እስኪ ባጭሩ። እስራኤል በምታደርጋቸው ምክንያቶች በዩናይት ስቴትስ ላይ የሚፈጠሩ ጫና ያሉትን አው አብዛኛው የአረብ ወጣት በተለይ በአሜሪካ ላይ የፈጠረው ከፍተኛ ጥላቻና ቂም እስራኤል ፍልስጤም ውስጥ በምታካሂዳቸው እርምጃዎች የመነጨ ነው። እስራኤል ሳውዘርን ሌባንንን በተደጋጋሚ ባደረሰችው ጥቃት የመነጨ ነው። እነዚህ ሌላው ዓለም እጅግ በጣም የሚቆጭባቸውና የሚያመርባቸው ናቸው። እርግጥ ምዕራባውያን በተለይ አሜሪካውያን የፓለስቲንያኖችን ሁኔታ አያጤኑትም። ምክንያቱም ለነሱ በትክክል ቀርቦም አያውቅም። የዜና አውታሩም ይሁን የሚጻፉት መጽሐፎችም የእስራኤልን ወገን ነው እንጂ በዚያ በኩል የሚደርሰውን በደል የሚያውቅ የለም። እዚያ አካባቢ ያሉት ግን ይህንን ያውቃሉ። እና ለብዙዎቹ ቅሬታና በኋላም ደግሞ አፈንጋጭነት መሰረቱ የሚሆነው እንዲያውም ብዙዎቹ ሪሊ በፖለቲካ የሚጠመቁት መጀመሪያ በፍልስጤም ጉዳይ ነው። ምክንያቱም ለእነሱ አይን እጅግ በጣም ዘግናኝና የከፋ ነው ብለው ነው የሚያምኑት። መልካም፣ ሂደቱን እንከታተላለን። ዶክተር ሹመት ሲሻኝ በዚህ በቨርጂኒያ የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ በዓለም ስልጣኔ፣ የመካከለኛው ምስራቅና የእስልምና ታሪክ ጉዳዮች ጥናት የሚታወቁ ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ ጌታዬ። በኢራን የኒኩሌር ስምምነት ዙሪያ ከታሪክ መምህሩ እና የመካከለኛው ምስራቅ ጉዳዮች አጥኚው ዶክተር ሹመት ሲሻኝ ጋር የጀመርነው ውይይት አልተጠናቀቀም። ሙሉ ውይይቱን ቅዳሜ ዕለት የምናቀርብ ይሆናል። አድማጮች፣ አሁን ዲሞክራሲ በተግባር የኢትዮጵያ የስፖርት ፌዴሬሽን በሰሜን አሜሪካ ሰላሳ ሁለተኛውን አመታዊ ፌስቲቫል ከሁለት ሳምንታት በፊት ሲያካሂድ በየአመቱ እንደሚደረገው በጎን ልዩ ልዩ የሲቪክ ማህበራት፣ የሰብአዊ መብት ቡድኖች፣ የፖለቲካና ሌሎች ድርጅቶች ስብሰባ ያካሂዳሉ። በዚህም መሰረት የኢትዮጵያ ብሔራዊ የሽግግር ምክር ቤት የራሱን መርሃ ግብር አካሂዷል። ስለዚሁ መርሃ ግብር እንዲያስረዱ ሁለት እንግዶች በዲሞክራሲ ፕሮግራም ተጋብዘዋል። አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ የሽግግር ምክር ቤት ሊቀመንበርና አቶ ስዩም ወርቅነ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ቃል አቀባይ ናቸው። ያነጋግራቸው ሰሎሞን ክፍሌ ነው። አቶ ስለሺ በሽግግር ምክር ቤቱ መቋቋም አስፈላጊነት ላይ ማብራሪያ በመስጠት ይጀምራሉ። የኢትዮጵያ ብሔራዊ ሽግግር ምክር ቤት የተቋቋመው እንግዲህ ሁለት ሺ አስራ ሁለት በፈረንጆቹ አቆጣጠር በዳላስ ከተማ ነው ከተለያዩ ሰላሳ ሁለት ሀገሮችና ከተሞች በግልጽ ተወክለው ከህዝብ በመጡ ኢትዮጵያውያኖች የሶስት ቀን ጉባኤ ተደርጎ የተቋቋመው የተቋቋመበት ዓላማ በተለይ የማጆሪቲው አብዛኛው ህዝብ ከፖለቲካ ውጪ የሆነው ለማሰባሰብ ግልጽ የሆነ አካሄድ መካሄድ አለበት ተብሎ ስድስት ወር ዘመቻ ተደርጎ ነው እንግዲህ በተለያዩ ከተሞች ይሄ ሊቋቋም የተቻለው ዓላማውን ባስቀምጠው ከተለያዩ ሀይሎች ጋራ በመቀናጀት ሁኔታዎችን በማመቻቸት ኢትዮጵያ ያለውን በሽግግር ምክር ቤቱ አገላለጽ በአሁኑ ሰዓት ያለው ስርዓት በአጭሩ ዝርዝሩ ሳልገባ የአፓርታይድ አገዛዝ ነው ብለን ነው የምናምነው። ይሄ ስርዓት መወገድ ወይም መገደድ አለበት ብለን እናምናለን ሲወገድም ደግሞ ላለፉት ሀያ አራት ዓመታት የጎሳ ፖለቲካ መከፋፈል ሀገሪቷን በተለያዩ ሁኔታ መሸጥ ኢትዮጵያን የማይወክል ስርዓት በመሆኑ ከመወገዱ ባሻገር ሊመጡ የሚችሉ ጣጣዎች ሀገሪቷን ወደ ትናንሽ ሀገሮች ሊከፋፍልና የሀገሪቷ ህልውና ብሔራዊ ጉዳይም ህዝብም አደጋ ውስጥ ሊወድቅ ስለሚችል ስርዓቱን ማስወገድና መተካት ሁለቱም የማይለያዩ የአንድ ሳንቲም ገጽታዎች ስለሆኑ ሁለቱንም ጉዳዮች መሰረት ያደረገ ትግል መካሄድ አለበት። ይሄንን መሰረት ያደረጉ እንቅስቃሴዎች መደረግ አለባቸው ከሚል እምነት ሽግግር ምክር ቤቱ ተቋቁሟል። ላለፉት ሶስት ዓመታት በዚህ ዙሪያ ላይ ኢፌክቲቭ የሆኑ እንቅስቃሴዎችን አድርጓል። አቶ ስዩም ወርቅ ነ እኔ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ ነኝ። በአሁን ሰዓት ያው እየገፋን ያለንበት ነገር የስደት መንግስትን በተመለከተ ከሽግግር ምክር ቤቱ ጋር አብረን እየሰራን ያለንበት እዛ የስምምነት ደረጃ የደረስንበት ሁኔታ ነው ያለው። ጁላይ ሁለት እና ሶስት በተደረገው የዋሽንግተን ዲሲ ስብሰባ ላይ ሁለታችንም መጀመሪያ ስንነሳ የአማራጭ ሀይል የሚለው ነበረ። በሁለታችንም በኩል ፕሮፖዛል ቀርቦ የሁለታችንም ፕሮፖዛል ተመሳሳይነት ያለው ሆኖ መጀመሪያ የስደት መንግስት ግብረ ሀይል የሚያቋቋም ግብረ ሀይል ተቋቁሞ ከዛ የስደት መንግስት እንዲመሰረት ሁለታችንም ተመሳሳይ ፕሮፖዛል ያቀረብንበት ሁኔታ ነበረ። ስለዚህ ኢትዮጵያ ውስጥ መንግስት የለም ብለን ሁለታችንም እናምናለን ማለት ነው። በዛ መሰረት መንግስት ከሌለ ነገ ኢትዮጵያ ውስጥ የተለያዩ ነገሮች በሚነሱበት ሰዓት የሚተቃ አካል የለም። አንድ መስመሪያ አመራር አይደለም ያለው፣ ተቋሚዎች ሁሉም በተለያየ መንገድ እየሄዱ ያሉበት ሁኔታ ነው ያለው። ያ ደግሞ ህዝባዊ አመፅ ቢነሳ እንኳን ኢትዮጵያ ውስጥ ኤክስፐርስ ጦርነት እና ወደ ትናንሽ ሀገር የመከፋፈል ሁኔታ ይኖራል ብለን እናምናለን። ስለዚህ እነዚህ ነገሮችም ለማስቀረት የሚቻለው አንድ ወጥ የሆነ የጋራ ሁሉንም ያቀፈ ሀይል መፈጠር መቻል አለበት ብለን እናምናለን። በተለይ የወያኔ አምባገነን ስርዓት ባለፈው በተደረገው የይስሙላ ምርጫ መቶ በመቶ አሸነፍኩ ካለ በኋላ ሌጂቲሜሲ ያጣ መንግስት ነው። ስለዚህ ምንም አይነት እኛ ስርዓቱ እንደ መንግስት አንወስደውም። ስለዚህ የስደት መንግስት በስደት ያለው አካል አጠቃላይ ኢትዮጵያዊ ሁሉ ተሳትፎበት የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ታዋቂ ግለሰቦች፣ አክቲቪስቶችና የሃይማኖት ተቋማት እነዚህ ሁሉም ሌሎችም የሚመለከታቸው አካላት እዛ ውስጥ ተሳትፈው የስደት መንግስት መቋቋም መቻል አለበት። ያ በሚሆንበት ጊዜ ከኢትዮጵያ ውጭ የሚኖሩም ኢትዮጵያውያንን የመጠበቅ የደህንነታቸው ዛሬ ኢትዮጵያ ሕልውና ያጣችበት ሁኔታ ነው ያለው። እና አገር የማዳን ጥያቄ ነው ብለን እናምናለን። እንጂ ሌላ የመብት የነጻነት ብቻ አይደለም ሀገርም የማዳን ጥያቄ ነው። ስለዚህ ሁላችንም አንድ ቤት ውስጥ ገብተን በአንድ መስመር መሄድ አለብን። ያም ደግሞ የስደት መንግስት ብለን እናምናለን። ወዲህ ወደ ያለፈው ሳምንት ክንውኖቻችሁን እመጣለን። ከዚያ በፊት ግን ምን ያህል ድርጅቶች ናቸው በዚህ በሽግግር ምክር ቤት ውስጥ ያሉት እነማን እንደሆኑስ መግለጽ ይቻላል? አቶ ስለሽ ሽግግር ምክር ቤቱ አንደኛ ህዝባዊ ፖለቲካ ተቋም ነው። ከተለያዩ ሀገራት ህዝባዊ ስብሰባ በማድረግ ተከታታይ ውይይቶች በማድረግ ቻፕተሮች የተቋቁመው ከሰላሳ ሁለት ሀገራት በተለያዩ ድርጅቶች ውስጥ የነበሩ የተሳተፉበትና እነኚህ በአንድ ላይ ተቀምጠው ይሄን ሽግግር ምክር ቤት ያቋቋሙ ናቸው። የጁላይ ሁለት እና ሶስት ላይ ግን ከመሀል ስለጀመርኑ ነው የጁላይ ሁለት እና ሶስት ከዚህ በፊት አንተው ራስ ኢንተርቪው ባደረግከን ጊዜ ኖቬምበር ሁለት ላይ ኢትዮጵያ ህዝብ የጋራ ትግል ሸንጎ ጋራ ቀደም ስንል ስናደርግ የነበረውን ቴሌኮንፈረንስ በአካል በመገናኘት ሴንሴቲቭ የሆኑ ኢሾዎች ላይ ውይይት በማድረግ ዋሽንግተን ዲሲ የመጨረሻውን ውጤት መግለጫ አውጥተናል። በተለያዩ መገናኛ ብዙኃን ቪኦኤንም ጨምሮ አንተው ራስ የሁለቱን ድርጅት ተወካዮች እኔንና ዶክተር ታዬን የሸንጎን ሊቀመንበር ቃለ መጠየቅ አድርገሃል። ያ ምንድን ነበረ ሂደቱ? የአማራጭ ኃይል የማውጣት መሰረት ድንጋይ መጣል ነው። የሁለቱ ድርጅቶች በጋራ የመስራት ለዚህ ጉዳይ ትብብርም አይደለም፣ ውህደትም አይደለም፣ ግቡ ይሄ ነው በሚል ነው እና እነኚህ ባይላተራል ግንኙነቶች ቀጥለው ከኢትዮጵያ ወጣቶች ብሔራዊ ንቅናቄ ጋራ ሽግግር ምክር ቤቱ ተከታታይ ውይይቶች አድርጓል። በተመሳሳይ ከኢትዮጵያ ሙስሊሞች የሰላማዊ ትግል ድጋፍ ድርጅቶች ጠንካራ ድርጅት አሁን የኢትዮጵያን ትግል ማዕከል ያደረገ እንቅስቃሴ በማድረግ ላይ ናቸው። ከእነሱም ጋር ተከታታይ ውይይት አድርጎ ወደዚህ መስመር እንዲመጡ እና ባለፈው በኖቬምበር ላይ ለሁለት ሆነን ያደረግኑን አራት ድርጅቶች ነን ሁለትና ሶስት ጁላይ ላይ ይሄን ፋሲሊቴት ያደረግኑ በዛን ወቅት የኢትዮጵያ አዲሲቷ ኢትዮጵያ የጋራ ንቅናቄ የጋራ ትግል ንቅናቄ የበአቶ ኦ ባንክ ሜቶም የሚመራው ነበር። በጣም የተለያዩ ምሁራን፣ ታዋቂ ግለሰቦች፣ አክቲቪስቶች እና ጋዜጠኞች በዚህ ውይይት ላይ ተካፍለዋል። እያንዳንዱ ድርጅት በተናጠል ያለውን ሀሳብ በዚህ በአማራጭ ሀይል የማቋቋም ዙሪያ ሀሳቡን አቅርቧል። ሜይንሊ ዶሚኔት አድርጎ የወጣው በሽግግር ምክር ቤቱ እና አሁን በአቶ ስዩም የተገለጸው የኢትዮጵያ ወጣቶች ብሔራዊ ንቅናቄ ሰፊ የሆነ ፕሬዘንቴሽን ቀርቧል። የስደት መንግስት አስፈላጊነት ህጋዊ መሰረቱ ለምን፣ እንዴት የሚለው። መልካም። ይሄ ነው በጥቅሉ። ወደ አቶ ስዩም ልሄድ። በዚህ ባለፈው ሳምንት ስብሰባችሁ ላይ በወቅቱ የኢትዮጵያ ሁኔታ በስፋት መወያየታችሁ ተገልጿል። በዋናነት የተነጋገራችሁባቸው ርሶች ሊጠቀሱ ይችላሉ። በአጠቃላይ የኢትዮጵያ ውስጥ መንግስት የሌለ መሆኑንና በኢትዮጵያ ውስጥ ያሉ የሰብአዊ መብት ጥሰቶች ያው የሚታወቁ ችግሮች ናቸው። በአጠቃላይ ግን ኢትዮጵያ ውስጥ መንግስት የሌለ መሆኑን ያንን በስፋት የተገለጸበት ሁኔታ ነው እና ከዛ በኋላ ለወደፊቱ የሚኖረን የነጻነት የዲሞክራሲ ትግል ውስጥ ምን አይነት አካሄድ መሄድ አለብን የሚለው ተነስቶ የመጨረሻው የስደት መንግስት አስፈላጊነት የተነሳበት ሁኔታ ነው እና የስደት መንግስቱ ደግሞ ሌጂቲሜሲው በዓለም አቀፍ ህግ አንጻር ምን አይነት ሌጂቲሜሲ ይኖረዋል፣ ከህዝብ ድጋፍ አንጻር የሚሰራቸው ስራዎች ምን መምሰል አለባቸው፣ ምን አይነት እንትኖች እንደሚሰራ በኢትዮጵያ ወጣቶች ብሔራዊ ንቅናቄና በሽግግር ምክር ቤቱ የቀረበበት ሁኔታ ነበረ ማለት ነው። በዛ መንገድ ነው የተወያየ። ወደ አቶ ስለ ሽልሂድ ከአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄም ጋር ግንኙነት እንዳደረጋችሁ ነው የሚገለጸው። እስቲ እርስዎ ያብራሩት። የኢትዮጵያ ብሔራዊ ሽግግር ምክር ቤት ጁላይ ሁለት ሺ አስራ አራት ላይ አንድ ለህዝብ ይፋ ያደረገው መግለጫ ነበር። ያን መግለጫ ከማውጣቱ በፊት ለተለያዩ ድርጅቶች በተናጠል ለመሪዎቹ ደብዳቤ ጽፎ ነበር እና ባይላተራል ወይም ደግሞ የተናጠል ግንኙነት ተጀምሮ ነበር። አንዱ ከእንትን ግንኙነት ካደረገው ኢህአፓንም ጨምሮ ማለት ነው። ግንቦት ሰባትን ያን ጊዜ ግንቦት ሰባት ከአርበኛ ጋር ውህደት አልፈጠረም። ኦፊሻሊ ተወካይ ልከው እንድንነጋገር ባቀረብነው ጥያቄ መሰረት ጥያቄያችንን ተቀብለው ተከታታይ ቴሌኮንፈረንሶች ስናደርግ ነበር። በእነኚህ ጉዳዮች ላይ የወደፊት አካሄድን፣ ህብረትን፣ አንድነትን ዩኒፋይድ ፎርስ ማውጣትን ወዘተርፈ ሜይንሊ ግን ስለ ወያኔ ስለሚያደርገው ችግር መከራ ብቻ ከማውራት ይልቅ በእኛ በኩል ያሉትን ፌዴሬቲዎች እኛም ተጠያቂዎች እንደሆንን አንዱ የወያኔን ስርአት በዚህ ሁኔታ ለሀያ አራት አመት አሁን ደግሞ ባለፈው ምርጫ መቶ ፐርሰንት አሸንፍ ያለው ብሎ እንዲቀጥል ያደረገው የተቃዋሚ ኃይሎች በጋራ ያለመቆም ነው። እና ትልቁ ምሰሶም ደግሞ ይሄ የአንድነት ኃይል የመፍጠር አቅም ነው ከሚል አንጻር ከእነሱም ጋር ውይይት አድርገን ነበር። እና በመጨረሻ ተወካዮቹ ወደ ኤርትራ መሄድ ነበረባቸው። ከአርበኛ ግንባር ጋር ውህደት ሲፈጠር፣ ከዛ ተከትሎ እኔም በግል ድርጅቱም፣ የእኛ ድርጅት ማለቴ ነው፣ ተከታታይ ግንኙነቶች አድርገናል። ግን የመዋቅር ለውጥ ስለመጣ ውጪ ወክሎ እንትን የሚል ይህን አሳይን የሚያደርግ ጊዜ ያስፈልገናል ብለው ስላሉ አሁንም እየጠየቅን ነው እየጠበቅን ነው ማለት ነው እና ያ ውይይት የተቋረጠው በሌላ መንገድ ሳይሆን ጥሩ የሆነ ውይይት ከእነሱም ጋር ስናደርግ ነበር። የተቋረጠበት ምክንያት እንግዲህ እዛ ሂደት ውስጥ ስለገቡ ነው። አቶ ስለሽጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ሊቀመንበር ከለንደን፣ አቶ ስዩም ወርቅነህ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ቃል አቀባይ ከዳላስ ቴክሳስ ለጊዜያችሁ በጣም አመሰግናለሁ እኔም አመሰግናለሁ እግዜር ስጥልህ። እኔም አመሰግናለሁ እግዜር ስጥልኛ ሰለሞን። ለጊዜ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የምሽቱን ዋና ዋና ዜናዎች እናሰማችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ከኢራን ጋር የተደረሰውን የኒውክሊየር መርሃ ግብሯን ማገጃ ውል ማምሻውን ባሰሙት ንግግር እርምጃው የአሜሪካን የመሪነትና የዲፕሎማሲ ችሎታ የሚያሳይ ነው ብለዋል። የዩናይትድ ስቴትስ ኮንግረስና የአሜሪካ ሕዝብ ውሉን በጥሞናና በቅንነት መመርመር ያስፈልገዋል ካሉ በኋላ የብሔራዊ ጸጥታ ቡድኖችና ሌሎች የአስተዳደሩ አካላትም በስምምነቱ ሰነድ ይዘት ላይ ማብራሪያ ለመስጠት ዝግጁ ናቸው ሲሉ አስታውቀዋል። በርካታ የሪፑብሊካን እንዲሁም ውሱን የዲሞክራት አባላት ውሉን ከወዲሁ እየተቃወሙ መሆኑና እንደ እስራኤልና ሳውዲ አረቢያ ያሉ የአሜሪካ ሸሪክ ሀገሮችም ውሉን ስህተት ሲሉ መግለጻቸው ይታወቃል። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራችልን ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት። ያስተናገድ ናችሁ ቆንጅት ታዬና ሄኖክ ሰማ ግዜርነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅት፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህናደሩ